የዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹ እና በቀድሞቹ የኢትዮጵያ እና የኤርትራ መንግስት ባለስልጣናት፣ የአማራ ክልል ኃይሎች እና የህዋት አባላት ላይ የቪዛ ማዕቀብ መጣሉን የውጭ ጉዳይ ሚኒስቴር ትላንት እሁድ ባወጣው መግለጫ አስታወቀ። የኢትዮጵያ የውጭ ጉዳይ ሚኒስቴር ደግሞ ዛሬ ባወጣው መግለጫ የቪዛ ገደቦችና ተያያዥ ውሳኔዎቹ የሁለቱን ሀገራት የቆየ ወዳጅነት የሚሸረሽር መሆኑን ገልጾ ኢትዮጵያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት መልሻ እንድትፈትሽ ያስገድዳታል ብሏል። ደረጀ ደስታ ዝርዝሩን ያስደምጠናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት በሰጡት መግለጫ በትግራይ ውስጥ ያለው ቀውስ እንዲፈጠርም ሆነ እንዲወሳሰብ በማድረግ ተጠያቂ በሆኑ ግለሰቦች፣ በአሁኖቹና በቀድሞቹ የኢትዮጵያና ኤርትራ መንግስት ባለስልጣናት፣ ወታደራዊ የደህንነት አባላት እንዲሁም ለአማራ ክልል ኃይሎችና መደበኛና መደበኛ ላልሆኑ የሕዝባዊ ወያኔ ሓርነት ትግራይ ህወሓት አባላት የቪዛ ማዕቀብ እንዲደረግ የተወሰነ መሆኑን አስታውቃለሁ ብለዋል። ዩናይትድ ስቴትስ በኢትዮጵያ ትግራይ ክልል ባለው ቀውስና ለኢትዮጵያ ሉዓላዊ ግዛትና ብሔራዊ አንድነት አደጋ በሆኑ ሌሎች ችግሮች ጥልቅ ስጋት አላት ያሉት ብሊንከን ትግራይ ውስጥ ያሉት ሰዎች በመካሄድ ላይ ባለው የሰብአዊ መብት ጥሰትና ጥቃትና በደሎች እየተሰቃዩ ነው፣ በአስቸኳይ የሚያስፈልጉ የሰብአዊ እርዳታዎች በኢትዮጵያና በኤርትራ ወታደሮች እንዲሁም በሌሎች ታጣቂ ኃይሎች እንዲታገዱ ተደርገዋል ብለዋል። ብሊንከን ከፍተኛ የዲፕሎማሲ ጥረቶች ቢደረጉም በትግራዩ ግጭት ተሳታፊ የሆነው ወገኖች ግን ግጭቱን ለማቆምም ሆነ ፖለቲካዊ ቀውሱን በሰላማዊ መንገድ ለመፍታት የወሰዱት ይህ ነው የሚባል ምንም አይነት እርምጃ አለመወሰዱን ገልጸዋል። የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ ግድያዎችን፣ ማፈናቀሎችን፣ ስር የሰደዱ የፆታ ጥቃቶችንና ሌሎች የሰብአዊ መብት ጥሰትና በደሎችን እጅግ አጥብቃ ታወግዛለች። ትግራይ ውስጥ የውሃ ምንጭ ሆስፒታሎች እና የሕክምና ተቋማትን ጨምሮ በወደሙት የሰላማዊ ዜጎችና ንብረቶችም እኩል አሳዝነውናል በማለት ተናግረዋል። የኢትዮጵያ መንግስት በሰብአዊ መብት ጥስቃቶቹ ተሳታፊ የሆኑትን ሁሉ ተጠያቂ በማድረግ የሰላማዊ ዜጎችን ደህንነት በመጠበቅም ሆነ የሰብአዊ እርዳታው ተደራሽነት እንዲኖር በማድረግ ህዝባዊ ኃላፊነቱን እንዲወጣ የጠየቁት ብሊንከን ኤርትራ መንግስት በይፋ የገባውን ቃል ጠብቆ ወታደሮቹን ዓለም ወደሚያውቀው የኤርትራ ግዛት ክልል እንዲመልሳቸው እንጠይቃለን በማለት ጥሪያቸውን አቅርበዋል። በክልሉ የሚካሄደው ግጭትና ጠባጫሪነቱ በአስቸኳይ ካልቆመ የሚያስፈልገውን አጣ ተደጋጋፊ የሰብአዊ እርዳታ በስፋት ማዳረስ ስለማይቻል አሁን የሚታየው የምግብ እጥረት ወደ ረሃብ አደጋ ሊያመራ ይችላል በማለትም በአካባቢው ተደቅኗል ስላሉት አደጋ ስጋታቸውን ገልጸዋል። በትግራይ ለተፈጠረው ቀውስ በመፍትሄነት የቀረቡ አማራጮችን ሁሉ ያልተቀበሉ ወገኖች ከዩናይትድ ስቴትስም ሆነ ከዓለም አቀፉ ማህበረሰብ ሌሎች ተጨማሪ እርምጃዎች ሊወሰዱ እንደሚችሉ ማወቅ ይኖርባቸዋል ያሉት ብሊንከን ሌሎች መንግስታትም ይህን እርምጃችንን እንዲደግፉ ጥሪያችንን እናቀርባለን ብለዋል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የቪዛው ማዕቀብ በኢትዮጵያ ትግራይ ውስጥ ባለው ሕዝብ ላይ በተፈጸመው ያልተገባ ጥቃት የተሳተፉ ወይም በደል የፈጸሙ በክልሉ የሰብአዊ እርዳታ ለሚያስፈልጋቸው ወገኖች እንዳይደርስ ያደናቀፉትንም ሁሉ የሚመለከት መሆኑን ገልጸው ዕቀባው በዚህ ድርጊት የተሳተፈውን ሰው የቅርብ ቤተሰቦችንም ሊጨምር ይችላል በማለት አስረድተዋል። ከባለስልጣናቱና ግለሰቦቹ በተጨማሪ በአገሪቱ ላይም ስለሚጣለው ተጨማሪ ማዕቀብ ብሊንከን ሲገልጹ ከዚህ በተጨማሪም ለኢትዮጵያ በሚሰጡ የኢኮኖሚና የደህንነት ነክ እርዳታዎች ላይ መጠነ ሰፊ የሆኑ ገደቦች የጣልን ሲሆን፣ በመከላከያው ዘርፍ ያለንን የንግድ ቁጥጥርና ፖሊሲያችንንም ከዚህ ጋር እንዲስማማ እናደርጋለን ብለዋል። አያይዘውም የምንሰጠውን የሰብአዊ እርዳታ የምንቀጥልበት ሲሆን በተወሰነ ደረጃም አንድ እንደ ጤና፣ የምግብ ዋስትና፣ ለሴቶችና ልጃገረዶች እገዛ፣ ለሰብአዊ መብትና ዲሞክራሲ፣ ለመልካም አስተዳደርና ግጭትን ቅነሳ በመሳሰሉ ዘርፎች የምንሰጠውን እርዳታ እንቀጥልበታለን ብለዋል። ኤርትራን በሚመለከት ዩናይትድ ስቴትስ ለኤርትራ እንዳይሰጡ የወሰነቻቸውን መጠነ ሰፊ የእርዳታ ማዕቀቦችንም አሁንም ትቀጥልበታለች ብለዋል። በመጨረሻም ዩናይትድ ስቴትስ ቀውሱ ዘላቂ የሆነ ፖለቲካዊ መፍትሔ እንዲያገኝ አሁንም ጥሪዋን ታቀርባለች ያሉት ብሊንከን እኛ በትግራይ የተፈጠረውን ቀውስ እንዲወገድ ኢትዮጵያውያን እርቅና ውይይት አድርገው አሁን የገጠማቸውን መከፋፈል እንዲያስወግዱ ለመርዳት ቁርጠኝነታችንን እንገልጻለን በማለት ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ደግሞ ዛሬ ባወጣው መግለጫ የቪዛ ገደቦችና ተያያዥ ውሳኔዎቹ የሁለቱን አገራት የቆየ ወዳጅነት የሚጎዳ መሆኑን ገልጾ ኢትዮጵያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት መልሳ እንድትፈትሽ ያስገድዳታል ብሏል። ይህ ውሳኔ የመጣው የኢትዮጵያ መንግስት ከዩናይትድ ስቴትስ መንግስት ጋር ሁለቱን አገራት በሚያሳስቧቸው የጋራ ችግሮች ላይ ገንቢ የሆነ ውይይት በማድረግ ላይ በሚገኙበት ጊዜ ነው ያለው መግለጫ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የመንግስት ባለስልጣናትን በቅርቡ የአፍሪካ ቀንድ የአሜሪካ ልዩ መልእክተኛ ተደርገው ከመጡት ጄፍሪ ፊልትማን ጋር በወቅታዊ ጉዳዮች ላይ ምክክር ማካሄዳቸውን ይህንን መሰረት በማድረግ መሆኑን አመልክቷል። ኢትዮጵያ አዲስ ፖለቲካዊ ለውጥ ያመጣል ተብሎ የሚጠበቀውን ብሔራዊ ምርጫ ለማካሄድ እየተዘጋጀች በምትገኝበት በዚህ ወቅት ይህ ውሳኔ መውጣቱ የሚያስተላለፈው መጥፎ መልእክት እንዳለውም የውጭ ጉዳይ ሚኒስትሩ መግለጫ አስታውቋል። አያይዞም ኢትዮጵያ በዚህ የምርጫ ወቅት ከአሜሪካ የምትጠብቀው ድጋፍና መረዳትን እንጂ ምርጫው ላይ አሉታዊ ተጽዕኖ የሚያሳርፈውን እንዲህ ያለውን ውሳኔ አልነበረም ብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴሩ መግለጫ የአሜሪካ መንግስት ከሁለት ሳምንት በፊት በህዝብ ተወካዮች ምክር ቤት በአሸባሪነት ከተፈረጀው ህወሓት ጋር የኢትዮጵያን መንግስት በእኩል ደረጃ ማስተናገዱ እጅግ በጣም የሚያሳዝን መሆኑን ገልጾ በአሸባሪነት ከተፈረጀው ህወሓት ጋር ተቀምጦ ድርድር እንዲያደርግ ማስገደድ እንደማይቻልና ቡድኑ እንዲያንሰራራ የሚደረገውን ማንኛውንም አይነት ሙከራ ውጤታማ እንደማይሆን መንግስትም እንደማይፈቅደው አስታውቋል። የኢትዮጵያ መንግስት ብሔራዊ ውይይት እንዲኖር ከተለያዩ የህብረተሰብ ክፍሎች ጋር እየሰራ መሆኑን መግለጫው አመልክቷል። የኢትዮጵያ መንግስት በተከታታይና በግልጽ እንዳስታወቀው የዩናይትድ ስቴትስ መንግስት በኢትዮጵያ ውስጥ ጉዳይ የሚያደርገው ጣልቃ ገብነት ተቀባይነት የሌለው መሆኑን ገልጾ ኢትዮጵያ የውስጥ ጉዳይዋን እንዴት አድርጋ መምራት እንደሚገባት ማንም ሊነግራት አይገባም ብሏል። በትግራይ የሰብአዊ መብት ጥሰት የፈጸሙትንም ተጠያቂ ለማድረግ የገባውን ቃል መንግስት የሚያሟላ መሆኑን አመልክቶ በክልሉ የሰብአዊ እርዳታ ከሚሰጡ የዓለም አቀፍ ማህበረሰብ ጋር አብሮ ለመስራት ያል የተቋረጠ ጥረት በማድረግ ላይ እንደሚገኝ ከኢትዮጵያ የውጭ ጉዳይ ሚኒስቴር የወጣው መግለጫ አስታውቋል። በሌላም በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ይፋ ስላደረጉት በኢትዮጵያና በኤርትራ ባለስልጣኖች ላይ የቪዛ ማዕቀብ ስለሚጥለው መግለጫ አስተያየታቸውን እንዲሰጡን አምባሳደር ፍስሐ አስግዶምን ጋብዘናል። አምባሳደር ፍስሐ አሁን በስልጣን ላይ የሌለው የትግራይ መንግስት ህጋዊ ወኪል መሆናቸውን ገልጸውልናል። አዳነች ፍስሐዬ አነጋግራቸዋለች። ህዝባዊ ወያነ ሀርነት ትግራይም በተመሳሳይ ይመለከታል ይላል። እዚህ ላይ ሁለት መልእክት ማስተላለፍ የፈለጉ ይመስለናል። አንደኛ እንደምታውቂው የአብይ አህመድ መንግስት ህዝባዊ ወያነ ሀርነት ትግራይን ህጋዊ የሆነ የትግራይ መንግስት ሲመራ ያለው የተመረጠውን በሽብርተኝነት ፈረጅቶታል። አንድም ሀገር አሜሪካንም ጨምሮ ይህንን ቁም ነገር አልቆጠሩትም። ስለዚህ ህወሀትም በዚህ ሂደት ላይ መኖሩን ለማረጋገጥ በእኛ በኩል ተቀባይነት የለውም ለማለት የገለጹት ይመስለናል። በሌላ በኩል ደግሞ ህወሀት የሚመራው የትግራይ መንግስት በዚህ ላይ ተሳታፊ ስለሆነ በግልጽ ያስቀመጠው ፖሊሲ አለ። እሱም በሰላም ድርድር እንዴት መፍትሄ ማምጣት እንደሚቻል ቀደም ብሎ አስቀምጧል። ከእነዚህ ወደ ኋላ እንዳይል መንግስቱ የትግራይ መንግስትም ለሰላም ጥሪው፣ ለድርድሩ፣ ጦርነቱን ለማቆም ዝግጁ መሆን አለበት። ካልሆነ ይህንን ድርጅት የሚመሩ ሰዎችም ቪዛ ክልከላ ይደረግባቸዋል ተብሎ የተቀመጠ ይመስለናል። ያም ሆነ ይህ ግን የትግራይ መንግስት አቋሙን ግልጽ አድርጓል። የኤርትራ መንግስት ከሀገራችን መውጣት አለበት። ጭፍጨፋ እያካሄደ ብቻ ሳይሆን እዚህ መኖር የሌለበት ሰራዊት ነው። በብልጽግና ግብዣ የመጣ አለም ህብረተሰብን ያስደነገጠ የዘር ማጥፋት ወንጀል እየፈጸመ ነው። ያልጣሰው ሰው አንድም አለም አቀፍ ህግ የለም። መውጣት አለበት። ከወጣ በኋላ የኢትዮጵያ መከላከያ ሰራዊትም ሳይጋበዝ ነው እና ትግራይ ውስጥ የሄደው፣ መውጣት አለበት። የአማራ ምልሻ እና ፋኖ መውጣት አለበት። ከዛ በኋላ ሌሎች ነገሮች ተሟልተው ወዴት እንሄዳለን የሚል በሀገር ደረጃ መድረክ መከፈት አለበት ብሎ ቀደም ብሎ የትግራይ መንግስት መግለጫ አውጥቷል፣ ሌሎችንም ያካተተ። ስለዚህ ከዚህ ወደ ኋላ እንዳይል፣ አንተም ይመለከተሃል። ምክንያቱም እስካሁን ድረስ ይህንን አልቀበልም ያለው የአስመራው እና የአዲስ አበባው መንግስት ነው። በእኛ በኩል ግን ቅድም ባልኩት መሰረት ሁኔታዎች ሲሟሉ ከሀገራዊ መድረክ ተከፍቶ የትግራይ አመራር ብቻ ሳይሆን የትግራይ መንግስት ብቻ ሳይሆን ሌሎች ኢትዮጵያ ውስጥ ያሉት በየእስር ቤቱ ታጉረው ያሉት ሌሎች ፖለቲካ አመራሮች የሚፈቱ የፖለቲካ እስረኞች ተፈተው ይህንን ያስቀመጥነው ስላለ ምናልባትም ወደዚህ ከተደረሰ ያ አዲስ አበባ መንግስትም ከተቀበለ የትግራይ አመራርም ወደ ኋላ እንዳይል ብለው ያስቀመጡት ይመስለናል። በዛም ሆነ በዚህ ግን መግለጫውና የወሰዱት እርምጃ የምናደንቀውና የምንቀበለው ነው። የዩናይትድ ስቴትስ መንግስት ይፋ ባደረገው እርምጃው ላይ የኤርትራን መንግስት ምላሽ ለዛሬው ማካተት አልቻለም። ዛሬ የኤርትራ የነጻነት ቀን በመሆኑ ዋሽንግተን ዲሲ የሚገኘው ኤምበሲም ሆነ የአስመራ መስሪያ ቤቶች ስልኮች አይመልሱም። በተገኙ ጊዜ ተጨማሪውን ዘገባ ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።